ሰሞኑን የጋዜጠኞች ቡድን በማዕከላዊ ጎንደር ዞን ያለውን ተፈናቃዮችን መልሶ የማቋቋም የስራ ሁኔታ በመጎብኘት ላይ ነው። ትናንት በማዕከላዊ ጎንደር ዞን ጭልጋ ቁጥር ሁለት ላዛ በተባለ ቦታ እንደተመለከትነው ነው የተቃጠሉ ቤቶችን መልሶ የመገንባቱ ስራ ቀጥሏል። የላዛ ቀበሌ ነዋሪ አቶ ስመኘው ጥሩነህ የሰባት ቤተሰብ አስተዳዳሪ ናቸው። በአማራና ቅማንት ማህበረሰቦች መካከል ተከስቶ በነበረው ግጭት የደረሰባቸውን ሁኔታ ለዶቸቬሌ ዲ ደብልዩ ተናግረዋል። ሁለት ላሞች፣ ጥጃ እናቶች፣ አንድ ወይፈን፣ ሁለት በሬ፣ በግ ወደ ስምንት በጎች፣ ያው በዝርፊያ አማካይነት ወስደው እህል የተቃጠለ በቀሎ ቢያንስ ወደ አርባ ኩንታል ጤፍና ዳጉሳ ወደ 35 ኩንታል እዚያ በውስጡ ያለ የቤት እቃ ሙሉ በሙሉ ይህን ነው የሚባል ነገር የእለት ልባሽ እንኳን ዘን አልወጣንም። አርሶ አደሩ አያይዘውም የተደረገላቸውን ድጋፍና ስጋታቸውን አስቀምጠዋል። እኛ በጣሳ ተረድተን አይደለም ቤታችን የምንዘው። ጭልጋ ላይ እንደ ጭልጋ በሰፊ የለመርነ ሰዎች በጣሳ ተረድተን እኔ ቤቴ ለመምራት ይከብደኛል። መንግስት ያው ጥረት አድርጎ በእርዳታ በዚያ ማቆይቶ ይህ ወደ ቦታችን ያላችሁን እንጨት ቁረጡ ቆርቆሮኛ እንችላቸዋለን ምስማር በመባል ጥረት አድርገን ይኸው እዚህ ደረጃ ደርሰናል። ትልቁ ለድህነት ለችግራ ለመንግስት ሸክም እንሆናለን ብዬ የማስቀምጠው እንደ እኔ ለመጪው አመት ነው። አሁን እየታገዝን እጅ ወዳፍ እያደረግነን ያለ ለምሳሌ ግንቦትን ተጠቅመን የተለያዩ ጥራጥሬዎችን ካልዘራን ከችግራችን አልወጣንም። አሁንም አሁን በሬ በተለይ ዛሬ ጥራጥሬ ካልተዘራ በቆሎ፣ ገብስ፣ ዳጉሳ ዛሬ ካልዘራ ለመጪውም ችግር ይገጥመናል ብዬ አስባለሁ እንደ ሌላዋ የዚህ ቀበሌ ነዋሪ ወይዘሮ አያል ክብረት ናቸው። አራት ህጻናትን ያለ አባት ያሳድጋሉ። በግጭቱ ወቅት የነበራቸውን ሁሉ አጥተዋል። ድርቆሽ የሆነ ደግሞ ጤፍ ሆና በቀመን በሙላ እሷ ተቃጠለችብኝ። መከራች ሴቲቱ ወንዱ ሁኘ ያችን ያለመዋትን አቃጠለብኝ። ቤቱ አንድ በሬ አራት ላሞይ ነበሩ። እነሷ ሀዱ ወሰዱብኝ። ሴት ነኝ እንኳን ልጆቼን አወጣው ብዬ ዝም አልኩ። እነሱን አውጥቼ ልጆቼን የፈቀደው ከብቲ ብለው ብዬ ድቃቆይ ናቸው። እነሱን እጃቸውን ይዤ ያቺን ድቃቃይቱን አዝዬ ሁኜ ሀርኩኝ ሀርኩ ከርመስገ ነው ይዤ ወጣው እነሱን ወይዘሮ አያል አሁን የቤት መስሪያ ቦታና ቆርቆሮ ከመንግስት እንደተሰጣቸውና ቤታቸውን በመገንባት ሂደት ላይ መሆናቸውን ተናግረዋል። አሁን ከብት የለኝ ምን የለኝ፣ ዝም ብዬ ቁጭ ብዬ ሳለ፣ አረ እንግዲህ ከብቶችን ብርን አቅን ያለማቸውን ሽጬ ቤት ሰርቼ ነበር። እንግዲህ ምን ማድረግ አለብኝ ስል ደስ ይበላችሁ፣ ይኸው መስማርም ሰራተኛ ቆርቆሮውም መጣልና አመስገን፣ ልንደስተኛ ደስተኛ ሆነን ይኸው ልንሰራልና አቶ ሚካኤል ንብረት የጭልጋ ቁጥር ሁለት ላዛ ቀበሌ ቤት ግንባታ አስተባባሪ ናቸው። በአካባቢው ሁለት መቶ አስር ቤቶች መቃጠላቸውን ጠቁመው አሁን ያለውን ሁኔታ ያብራራሉ። ለቆርቆሮ የለበሰው መቶ አስር ቤት ቆርቆሮ አልብሰናል። የቀሩት አሁን በመልበስ ላይ ያሉአሉ፣ የተወሰኑ በቁፋሩ ላይ ያሉአሉ ቀሪዎቹ ማለት ነው። እና አብዛኛዎቹ የቋሚዎቹ ደግሞ ሲለብሱ አሁን በቅርብ ጊዜ መጠኑ እየጨመረ ነው የሚሄዱ ከአስር ቀንና ዛ በላይ ውስጥም ያለው ስራ ዚ በኋላ ተመላሾቹ የሚያነሷቸውን የእርሻ ቁሳቁስ በተመለከተ ምላሽ የሰጡት የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራም እና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር አቶ አማረክንዴ የግብርና ግብዓቶችን ለማቅረብ ጥናቶች እየተካሄዱ ነው ብለዋል። በምዕራብና ማዕከላዊ ጎንደር ዞኖች በአጠቃላይ ከ6 ሺ በላይ ቤቶች የተቃጠሉ ሲሆን፣ 1097 ቤቶች ተገንብተዋል። በእነዚሁ ዞኖች ከ73 ሺ በላይ ህብረተሰብ የተፈናቀለ ሲሆን፣ 36 ሺ ተፈናቃዮች ወደ ቦታቸው መመለሳቸውን የአደጋ መከላ መከላከል ምግብ ዋስትና ፕሮግራም ና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን አመልክቷል። አለምነው መኮንን ለዲ ደብሊው ራዲዮ ከማዕከላዊ ጎንደር ዞን ጭልጋ ቁጥር ሁለት